በቦስተን ማራቶን ያሸነፈው ሌሊሳ ዴሲሳ የተሸለመውን ሜዳሊያ በዕለቱ በደረሰው የቦምብ ጥቃት ሰለባ ለሆኑ ለመስጠት መወሰኑን የዩናይት ስቴትሱ የውጭ ጉዳይ ሚኒስትር ጆን ኬሪ በተገኙበት ስነ ስርዓት ላይ አስታወቀ። ለአፍሪካ ሕብረት ሃምሳኛ ዓመት በዓል አዲስ አበባ የተገኙት ጃን ኬሪ የኢትዮጵያውያን አትሌት ተግባር አወድሰዋል። እስክንድር ፍሬው ከአዲስ አበባ ተከታዩ ልቋል። አዲስ አበባ በሚገኘው የአሜሪካ ኤምባሲ በተከናወነው ስነ ስርዓት ከስድስት ሳምንታት በፊት በተካሄደው የቦስተን ማራቶን የተሳተፉት ኢትዮጵያውያን አትሌቶችና ሌሎች እንግዶች ተገኝተዋል። በውድድሩ አንደኛ በመውጣት ያሸነፈው ወጣት አትሌት ሌሊሳ ደሲሳ፣ ሶስተኛ የወጣው ገብረ እግዚአብሔር ገብረ ማርያምና በሴቶቹ ውድድር ሁለተኛ የወጣችው መሰረት ኃይሉ። በዚያ የተገኙት በቦስተኑ ጥቃት የተሰማቸውን ለመግለጽ ነው። የዕለቱ ዋነኛ ተናጋሪ ደግሞ ለአፍሪካ ሕብረት ሃምሳኛ ዓመት በዓል አዲስ አበባ የተገኙት የአሜሪካ የውጭ ጉዳይ ሚኒስትር ጆን ኬሪ ነበሩ። ጆን ኬሪ በዚሁ ንግግራቸው ለኢትዮጵያውያኑ አትሌቶች አድናቆታቸውን ገልጸዋል። ዛሬ እነዚህ የሚደነቁ አትሌቶች በመካከላችን በመገኘታቸው ክብር ይሰማኛል። በቦስተን ጥቃት ሕይወታቸውን ላጡት ሰዎች ላደረጋችሁት የሕሊና ጸሎትም ሁላችሁንም ላመሰግን እወዳለሁ። እየደረሱ ላሉ የሐዘን መግለጫዎችና መንፈሳዊ አጋርነቶችም ምስጋናችንን እንገልጻለን። እነዚህ አትሌቶች ያደረጉትን ያህል ትርጉም ሊሰጡ የሚችሉ ግን ጥቂት ነገሮች ናቸው። ሁሉም በዚያ ማራቶን ያሸነፉ ናቸው። ከእነዚህ መካከል የሆነው ሌሊሳ የወንዶቹን ውድድር ቀድሞ በመፈጸም ይህን ታሪካዊ ውድድር አሸነፈ። የአገሩ ሰው የሆነው ሌላው ኢትዮጵያዊ ገብርኤል እጅግ በተቀራረበ ሰዓት በዚህ ውድድር ሦስተኛ ሆኖ አጠናቀቀ። በሴቶቹ ምድብ ደግሞ እጅግ የሚደነቀውን የኢትዮጵያውያን ሴቶች ጥንካሬ የምትወክለው መሠረት ኃይሉ ሁለተኛ ሆና ጨረሰች። ከ1989 ዓ ም ጀምሮ ይመስለኛል፣ በአውሮፓውያን አቆጣጠር ማለት ነው። እስካሁን ድረስ አራት ኢትዮጵያውያን የቦስተንን ውድድር አሸንፈዋል። ከ2000 ዓመተ ምህረት ገደማ ጀምሮ ግን አምስት ኢትዮጵያውያን ሴቶች በአንደኛነት አጠናቀዋል እና ወንዶቹ ጠንከር ብትሉ ይሻላችኋል። የአሜሪካ የውጭ ጉዳይ ሚኒስትር አክለውም አትሌቶቹን በተለይም ሜዳሊያውን የሚያስረክበውን ሌሊሳ ዴሲሳን አመስግነዋል። To pay their respect to Boston, to the injured, to the marathon itself. ከቦስተን ጋር አጋርነታቸውን ለማሳየት በማሰብ ለቦስተን ከተማና ለተጎዱት ሁሉ ሐዘናቸውን ለመግለጽ እነዚህ አትሌቶች ዛሬ ወደዚህ ወጥተዋል። ሌሊሳ ደግሞ ሐዘኑን ለመግለጽና በዚያ ታሪካዊ ውድድር ያሸነፈበትን ሜዳሊያ ለቦስተን ከተማ ለመስጠት በመወሰኑ ክብር ይሰማኛል። ኢትዮጵያዊው የቦስተን አሸናፊ የ23 ዓመቱ ወጣት ሌሊሳ ደሲሳ በማራቶን ውድድር ሲሳተፍ ገና ለሁለተኛ ጊዜ ነው። የቦስተኑን ጨምሮ ግን ሁለቱንም አሸንፏል። በሁለተኛው ማለትም በቦስተን ውድል ወቅት የተፈጸመው ጥቃት ግን ደስታውን እንዳቀጠቀጠው ገልጿል። በሪከነ ዶርጎሚን ቤከማ ማራቶና ቦስተን ኢበቶኮ ኩረቶርባፋ ኢረቲ አካኔርማቹ ኮቲ በዚህ ዓመት በተደረገው አንድ መቶ ሰባኛው የቦስተን ማራቶን ውድድር አሸንፊያለሁ። ውድድሩን በአሸናፊነት ካጠናቀቅ ሁለት ሰዓት ባልሞላ ጊዜ ውስጥ በበርካታ ንጹሐን ዜጎች ላይ የደረሰውን የሞትና የመቁሰል አደጋ በተመለከተ በሰማሁት ዜና ደስታዬ ወደ ሐዘን ተለውጧል። ያ ቀን በበርካታ ቤተሰቦች ላይ ህመም፣ በብዙ ቤቶች ላይም ከባድ ሐዘን አስከትሏል። በዚህ ትርጉም አልባ አርሜናዊ ተግባር ለተጎዱት አጋርነቴን ለማሳየት ወደ ቦስተን ተመልሼ ሜዳሊያዬን ለቦስተን ነዋሪዎች አስረክባለሁ። የስምንት ዓመቱን ማርቲን ሪቻርድን ጨምሮ በዚያ ቀን ለሞቱትና ለተጎዱት መታሰቢያ እንዲሆንልኝ አበረክታለሁ። ሌሊሳ በዚሁ ንግግሩ እንደ ቦስተን አይነት ጥቃቶች በውድድሩ ከመቀጠል እንደማያግዱት አስታውቋል። አንስ በከ ለሚለ ኢትዮጵያ ገሬኮ ሁንደ ሌንጂሳፊ መናጅረኮ አከስመስ ሚሴንሶ ኮ ተሚልቶ ገሬኮ በከቡን ከንኢስኒፍ ዋዳ ገ እራሳችንን ለስፖርት እንደምናስገዛ እንደዚሁም ለስፖርትና ለነጻነት ያለን ቁርጠኝነት ከየትኛውም አይነት ጥቃት የጠነከረ መሆኑን ለዓለም ለማሳየት በሚቀጥለው የ2014 ዓ ም የቦስተን ውድድር እንደምንመጣ በሀገር የኢትዮጵያ ዜጎች፣ በቡድኑ አባላት፣ በአሰልጣኝና በማናጀሬ ስም ቃል እገባለሁ። አትሌት ሌሊሳ ዴሲሳ ለቪኦኤ ሲናገርም የስፖርት መድረኮችን ለጥቃትና ለብጥብጥ መጠቀም እጅግ አሳዛኝ መሆኑን አስታውቋል። ስፖርት ማለት ቁሙ ራሱ ማለት ነው። የሚዘናነት ቦታ፣ ሰውና ሰው መገናኛ፣ ሀገርና ሀገር የመገናኘትና የአለም ባህላችን የሚቀይረል ቦታ ነው እንጂ የጦር ሜዳ አይደለም።